የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።

ስልውጥ የለም፣ አሰሳ ብቻ ነው ያለው። በደብር ሞር ከተማውን በየቤቱ እየዞሩ መሳሪያ ያለው ይሄ ፋኖ ደጋፊ ነው፣ ይሄ ምንድነው የሚል ያው ጠቋሚዎች አሉ። በጠቋሚዎች አማካኝነት በዛ ነው የሚንቀሳቀሱት። ዛሬ የተወሰነ የባጃጅ እንቅስቃሴ እና የባንኮች ተከፍተዋል። አልፎ አልፎ ደግሞ ከተማው ላይ የተወሰኑ ሆቴሎች ተከፍተዋል። ዛሬ የተኩስ ድምፅ የለም እዚህ ከተማው ላይ።

ለአሜሪካ ድምፅ አስተያየታቸውን የሰጡ የደብረ ታቦርና የፍኖተ ሰላም ከተሞች ነዋሪዎች ናቸው። በየትራ የሰማችኋቸው የአማራ ክልል ከተሞችን አንጻራዊ ሰላም የሚያደፈርስ የግጭት ስጋት እንዳለባቸው ነዋሪዎች ከተናገሩበት

የተወሰደ ነው። የሰዓቱን የዓለም ዜና ተከትሎ ይቀርባል። ሐሙስ ነሐሴ 252015 2015 ዓ ም ጤና ስትልኝ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለስርጭት ምህንድስና ተሰይመዋል። እንግዲህ ወልዴ የሰዓቱን የዓለም ዜና ያሰማናል። ኮርኔልየስ ቲነር ለምህንድስና እንዲሁ ተሰይመዋል። እስከ ምሽቱ አራት ሰዓት አብርናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና መልካም ምሽት።

በድጋሚ እንደምናመሻችሁ ዜናውን የማሰማችሁ እንግዲህ ወሌ ነኝ። በጆሃንስበርግ ደቡብ አፍሪካ በአንድ ሕገ ወጥ መኖሪያ ነው በተባለ ህንፃ ላይ በተከሰተ የእሳት አደጋ ሕፃናትን ጨምሮ ከሰባ ሰዎች በላይ መሞታቸው፣ በጋቦን በትናንትናው ዕለት በመፈንቅለ መንግስት የአገሪቱን መሪ አሊ ቦንጎ ከስልጣን ያስወገዱት ጄኔራሎች አዲስ መሪ መምረጣቸው፣ እንዲሁም በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ

የተባበሩት መንግስታት ድርጅትን ለመቃወም በወጡ ሰልፈኞች ላይ በተወሰደ እርምጃ ቢያንስ 48 ሰዎች ህይወታቸውን ማጣታቸው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በጋቦን በትናንትናው ዕለት በመፈንቅለ መንግስት የአገሪቱን መሪ አሊ ቦንጎ ከስልጣን ያስወገዱት ጀኔራሎች የአባታቸው ኦማር ቦንጎ ታማኝ የነበሩትን ጀኔራል አዲስ መሪ አድርገው መርጠዋል።

የቀድሞ የሪፐብሊካን ዘቡ የደህንነት አለቃ የነበሩትና አሁን የአገሪቱ መሪ ሆነ የተሸሙት ጀኔራል ብሪስ ኦልጉዊ ንጉዌማ ለረጅም ዘመን የአገሪቱ መሪ የነበሩት ኦማር ቦንጎ የቅርብ ታማኝ አገልጋይ እንደነበሩ ተነግሯል። ለ አርባ ሁለት ዓመታት አገሪቱን የመሩት ኦማር ቦንጎ እንደ አውሮፓን አቆጣጠር ሁለት ሺ ዘጠኝ በሞት ተለይተው ስልጣኑን ልጃቸው አሊ ቦንጎ ሲረከቡ

ጀነራል ብሪስ ኦሉጉዊ ንጉማ ገለል ተደርገው በሞሮኮና በሴኔጋል የኤምባሲ አታሼ በመሆን ሲሰሩ ቆይተዋል። ከእንደ አውሮፓውያን አቆጣጠር 2018 ጀምሮ ደግሞ የሪፐብሊካን ዘቡ የደህንነት ኃላፊ በመሆን አገልግለዋል።

ባለፈው ቅዳሜ በተደረገ አጨቃጫቂ ምርጫ 64.27 በመቶ ድምፅ ያገ በማግኘት አሸናፊ ሆኗል የተባሉትን አሊ ቦንጎ ከስልጣን ያስወገዱት የመፈንቅለ መንግስቱ መሪ ጄኔራሎች ትናንት በቴሌቪዥን ቀርበው ዜናውን ሲያበስሩ ጀኔራል ብሪስ ኦሎጉዊ ንጎማ አልተገኙም ነበር። ብዙም የማያወሩና ሚስጥራዊ ናቸው የተባሉትን አዲሱ መሪ ትናንት ወታደሮች ተሸክመዋቸው ሲጨፍሩ ተስተውሏል።

ይህ በእንዲህ እንዳለ ህገ መንግሥታዊ ስርዓት መልሶ እስከሚተከል ድረስ የአፍሪካ ህብረት ጋቡንን ከማንኛውም የህብረቱ ተሳትፎ እንዳገዳት ዛሬ አስታውቋል። በጆሀንስበርግ ደቡብ አፍሪካ በአንድ ህገ ወጥ መኖሪያ ነው በተባለ ባለ አምስት ፎቅ ህንፃ በተከሰተ የእሳት አደጋ ሕፃናትን ጨምሮ ከሰባ በላይ ሰዎች መሞታቸውን የከተማው የአደጋ አገልግሎት አስታውቋል።

በሌሊት ከተነሳው እሳት ለማምለጥ በአደጋ ጊዜ መውጫው በኩል ለመውጣት የሞከሩት ነዋሪዎች በሩ ባለመከፈቱ ሕይወታቸውን አጥተዋል። የአደጋ ጊዜ ሰራተኞች በሩን በከፈቱበት ወቅት በርካታ አስከሬኖች በበሩ አቅራቢያ ተከማችተው ማግኘታቸውን ባለሥልጣናት አስታውቀዋል። በአደጋው ከሀምሳ በላይ ሰዎች መጎዳታቸውም ታውቋል። በዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎች በብዛት በሚኖሩበትና በርካታ ወንጀልም ይፈጸሙበታል በተባለ የከተማዋ ክፍል የሚገኘው ህንጻ

የተተወና በሕገ ወጥ መንገድ መኖሪያ ለመኖሪያነት ሲያገለግል የነበረ ነው ተብሏል። ከሕንፃው ነዋሪዎች አብዛኞቹ የውጭ አገር ዜጎች ነበሩ ሲሉ አንድ የአካባቢው ነዋሪ ለኤኤፍፒ ዜና ወኪል ተናግረዋል። ከሟቾቹ ቢያንስ ሰባቱ ሕፃናት መሆናቸውንና አንድ የሁለት ዓመት ሕፃንም እንደሚገኝበት ነዋሪው ጨምረው ገልጸዋል። አንዳንዶች መለየት በማይችሉበት ደረጃ ተቃጥለዋል ሲሉ አክለዋል ነዋሪው።

የእሳቱ መንስኤ ለጊዜው አልታወቀም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ የተባበሩት መንግስታት ድርጅትን በመቃወም በወጡ ሰልፈኞች ላይ በተወሰደ እርምጃ ቢያንስ 48 ሰዎች ህይወታቸውን ማጣታቸውን ምንጮችና ኦፊሳላዊ ሰነዶች ጠቁመዋል።

ትናንት ረቡዕ የኮንጎ ወታደሮች የአንድ ሃይማኖት ተከታዮች በአገሪቱ የሚገኘውን የተመድ ሰላም አስከባሪ ኃይልን በመቃወም ሰልፍ ሊያደርጉ ሲሞክሩ አስቁመዋቸዋል። ወታደሮች ወደ አንድ ራዲዮ ጣቢያና የሃይማኖት ተቋም ሲገቡ አስር ሰዎች ተገድለው እንደነበር ቀድመው የወጡ መረጃዎች ጠቁመው ነበር። በውከቱ አንድ የፖሊስ አባል በስቅላት ተገድለዋል ተብሏል። የኤፍፒ ዜና ወኪል የተመለከተውና የጸጥታ ባለሥልጣናት ያረጋገጡት የሰራዊቱ የውስጥ ሰነድ እንዳመለከተው

የፖሊስ አባሉን ጨምሮ 48 ሰዎች ሲገደሉ 75 የሚሆኑት ደግሞ ጉዳት ደርሶባቸዋል። ወታደሮች የሃይማኖት ቡድን መሪውን ጨምሮ 168 የሚሆኑ ሰዎችን በቁጥጥር ስር ሲያደርጉ ስለት ያላቸው መሳሪያዎችንም ይዘዋል። በማኅበራዊ ሚዲያ የሚዘዋወሩ ያልተረጋገጡ ምስሎች ወታደሮች በደም የተሸፈኑ አስከሬኖችን ወደ መኪና ላይ ሲወረውሩ አሳይተዋል።

ተቋርጦ የነበረውና ከዩክሬን ወደ ተቀረው ዓለም የወጣ የነበረው እህል መልሶ እንዲቀጥል ለማስቻል ሩሲያ ለጥያቄዎቿ መልስ እንደምታገኝ ምንም ፍንጭ አይታይም ሲሉ የአገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ተናግረዋል። የምዕራቡ ዓለም የጣለባት ማዕቀብ የራሷን እህልና ማዳበሪያ ለዓለም ገበያ ማቅረብ እንዳትችል አድርጓል በሚል በጥቁር ባህል በኩል እህል ከዩክሬን ለተቀረው ዓለም እንዲደርስ ሲያደርግ ከቆየው ስምምነት ሩሲያ ባለፈው ሐምሌ ወጥታለች።

የጥቁር ባህሩን ስምምነት ካደራደረችው የቱርክ የውጭ ጉዳይ ሚኒስትር ጋር ከተነጋገሩ በኋላ ጋዜጣዊ መግለጫ የሰጡት ላቭሮቭ ጥያቄዎቿ ከተመለሱ ሩሲያ ወደ ስምምነቱ ነገውኑ መመለስ ትችላለች፣ ነገር ግን ያ እንደሚሆን የሚታይ ምልክት የለም ሲሉ ተናግረዋል። የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን በበኩላቸው ሩሲያ የራሷን እህልና ማዳበሪያ ለዓለም ገበያ ለማቅረብ ጠይቃለች፣ ጥያቄውም ተገቢ ነው። ይህን ጥያቄ መመለስ አስፈላጊ መሆኑንም አምንንበታል ብለዋል።

በቱርክ ረዳትነት ተመድ አዲስ ሐሳብ ይዞ መቅረቡንና ይህም እህል መልሶ ከዩክሬን ለዓለም ገበያ እንዲቀርብ ያስችላል የሚል እምነት እንዳላቸው የቱርኩ የውጭ ጉዳይ ሚኒስትር ጨምረው ተናግረዋል። ችግሩ መፍትሄ እንዳያገኝ የምዕራቡ ዓለም እንቅፋት ሆኗል ሲሉ ላቭሮቭ ከሰዋል። የአሜሪካው ፕሬዝደንት ጆ ባይደን አስተዳደር በተለምዶ ለሉዓላዊ አገራት የሚሰጥ ወታደራዊ እርዳታ ለታይዋን እንዲሰጥ ትናንት ወስኗል።

ውሳኔው ለተወካዮች ምክር ቤት መላኩን የሮይተርስ ዘገባ አመልክቷል። ሮይተርስ ተመልክቻዋለሁ ያለው ያለውና ለኮንግረስ የተላከው ማስታወሻ የአገሪቱ የውጭ ጉዳይ መስሪያ ቤት 80 ሚሊዮን ዶላር ወታደራዊ እርዳታ ለታይዋን እንደሚሰጥ አመልክቷል። የገንዘቡ የታይዋንን የመከላከል ብቃት ለማሳደግ፣ የባሕር ኃይል ደህንነቷን ለማጠናከር እና ለሌሎችም ወታደራዊ ተግባራት እንደሚውል ተጠቁሟል።

የተወካዮች ምክር ቤቱ የሪፐብሊካን ፓርቲ የውጭ ጉዳይ ኮሚቴ ሊቀመንበር የሆኑት ማይክል ማካውል እንዳሉት የባይደን አስተዳደር በስተ መጨረሻ ለታይዋን እርዳታ በማድረጉ ደስተኛ ነኝ ብለዋል። እርዳታው ታይዋን በቀጠናው ዲሞክራሲያዊ ኃይሎችን ለመጠበቅ የምታደርገውን ጥረት በማገዝ ረገድ ብቻ ሳይሆን ጠብ ጫሪ ካሉት የቻይና ኮሚኒስት ፓርቲ የሚመጣን ስጋት በመከላከል ብሔራዊ ደህንነትን ለማስጠበቅ ይረዳል ሲሉ ማካውል በመግለጫቸው አመልክተዋል።

ታይዋንን እንደ ግዛቷ የምትቆጥረው ቤጂንግ ዋሽንግተን ከደሴቲቱ ጋር ኦፊሳላዊ ግንኙነት እንዳታደርግ ስታስጠነቅቅ ቆይታለች። አሜሪካ ከታይዋን ጋር ያላትን ማንኛውም ወታደራዊ ግንኙነት እንድታቆምም ስትጠይቅ ቆይታለች። በመጨረሻም ዛሬ በፈረንጆቹ ነሐሴ 31 አፍሪካዊ ዝርያ ያላቸው ሰዎች ዓለም አቀፍ ቀን ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቀኑን በማስመልከት ባወጡት መግለጫ በየዓመቱ በዚህ ቀን ዓለም በአንድ ላይ የአፍሪካውያንን ቅርስ

ብዝሃ ባህል እንዲሁም በዲያስፖራም ሆነ በአህጉሪቱ የሚገኙ አፍሪካውያን የሚያበረክቱትን አዎንታዊ ተጽዕኖ ያከብራል ብለዋል። ቀኑ በተጨማሪም የዘር መድሎውን እና አፍሪካዊ ዝርያ ያላቸው ሰዎች የሚገጥማቸውን መገለል በተመለከተ ዓለም ግንዛቤ እንዲጨብጥ የሚደረግበት ነው ብለዋል። አድማጮቹ፣ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ አሉላ መለሳቸው።

እንግዲህ ወልዴን ለሰዓት የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ነሐሴ 25 2015 ነው ዕለቱ። የምሽቱ አስተናጋጃችሁ አሉላ ከበደ፣ የምስልና ድምፅ አቀነባሪያችን ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናቸው። እስከ ምሽቱ አራት ሰዓት ዝግጅታችን ይቀጥላል። በቅድሚያም የዕለቱን አቢይ ርዕስ

የዕለቱ አቢ ርዕስ በመግቢያ ያስተዋወቅኩት ነው። ወደ አማራ ክልል ይወስደናል። የአማራ ክልል ከተሞችን አንጻራዊ ሰላም የሚያደፈርስ የግጭት ስጋት

አለ ሲሉ ነዋሪዎች የተናገሩበት ነው። የአሜሪካ ድምጽ ያነጋገራቸው በምስራቅ ጎጃም ዞን የደብረ ማርቆስ፣ በምዕራብ ጎጃም ዞን የፍኖተ ሰላምና አዴት እንዲሁም በደቡብ ጎንደር ዞን የደብረ ታቦር ከተማ ነዋሪዎች ፋኖን ትደግፋላችሁ እየተባለ በተለይ ወጣቱን የማሰርና የማዋከብ ድርጊቱ ግጭቱን ዳግም ሊያስነሳ ይችላል ሲሉ

ያደረባቸውን ስጋት ገልጠዋል የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽሕፈት ቤት ከትላንት በስቲያ ማክሰኞ ባወጣው ጋዜጣዊ መግለጫ ሁሉም ወገኖች ግድያን፣ የመብቶች ጥሰትንና ጥቃቶችን እንዲያቅሙ ሲል ጠይቋል። ቅሬታዎች በውይይትና በፖለቲካዊ ሂደት እንዲፈቱም አሳስበዋል። አስቴር ምስጋናው ዝርዝሮን ይዛለች።

በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች የተኩስ ልውውጥ ውስጥ ከቆዩ የአማራ ክልል አንዳንድ ዋና ዋና ከተሞች መካከል የደቡብ ጎንደር ዞን ዋና ከተማ ደብረ ታቦር ትላንትና ዛሬ በአንጻራዊ ሰላም ውስጥ ውላ እንዳደረች ስሜ እንዳይጠቀስ ያሉ አንድ አስተያየት ሰጪ ነግረውናል። ትናንትና በጣም ከፍተኛ ኃይል ከባህርዳርም ዳርም ከጎንደርም ገውፋ ከዛ ደግሞ እናት ወረዳ ትናንት ሰባት ሰዓት ምናምን አካባቢ

ተነስተው ወደ ደብረ ታቦር መጡ። መከላከያዎች ነበሩ ፋኖ ታጣቂዎች ጋር ተገናኙ። የተኩስ ልውውጥ ነበር። ከተማውን የተረጋጋ ነው። ከተኩስ ልውውጥ የለም። አሰሳ ብቻ ነው ያለው በደብረ ታቦር ከተማውን በየቤቱ እየዞሩ መሳሪያ ያለው ይሄ ፋኖ ደጋፊ ነው ይሄ ምንድነው የሚል ያው ጠቋሚዎች አሉ። በጠቋሚዎች አማካኝነት በዛ ነው የሚንቀሳቀሱ እንዲህ

ተኩስ ምናምንም የለም ያው የተጠቆሙትን ብቻ ሰዎች መሳሪያ ማስወረድ ምናምን ፍተሻ ነው እ ሌላ እንትን የለም። ከተማው ያው ደብደብ ያለ ቢሆንም እንቅስቃሴ አለው። የከተማ አስተዳደሩ ወደ ቢሮ ግቡ ብሎ አስገድቷል። ይገቡባሉ። አንዳንዱ የምግብ ድርጅቶች ግን ብዙም የተከሰቱ አድርግም፣ አልፎ አልፎ እነዚህ ምግብ ቤቶች ምናምን ካልሆነ ሌላው ብዙም የተከሰተ አይደለም። በከተማው ትራንስፖርት ከወረታ ደብረ ታቦር አለ። ውስጡ ግን ከተማው

ግን ባጃጅ ነው እንግዲህ የታክሲ አገልግሎት ንሰጥ ባጃጅም፣ ሞተር ሞተር ሳይክል እና ባጃጅ እሱ ተከልክሏል። ጠጥ ያለ ነው። በእግር ብቻ ነው የሚጓዝ። ከወረታ ወደ ደብረ ታቦር ከዘይንት ግን እስከ ትናንት ይንቀሳቀስ ነበር። ዛሬ ከዘይንት ያለው ጋፕ ውስጥ ላይ ያለው የታክሲ አገልግሎት ግን የለም ከተማ እኒህ አስተያየት ሰጪ አክለውም

የመንግስት የጸጥታ ኃይሎች ወደ የወረዳዎች እየወረዱ ከመሆኑ ጋር ተያይዞ ግጭቶች እንዳሉ እንደሰሙ ይናገራሉ። የተባበሩት መንግስታት ድርጅት የመብቶች ጥሰት ተመራማሪዎችን ጠቅሶ ባለፈው ማክሰኞ በሰጠው ጋዜጣዊ መግለጫ በአማራ ክልል ከሐምሌ ወር ጀምሮ በተቀሰቀሰውና በበርካታ አካባቢዎች በተስፋፋው ግጭት በትንሹ

አንድ መቶ ሰማኒያ ሶስት ሰዎች ህይወት እንዳለፈ መግለጹ ይታወሳል። በምዕራብ ጎንደር ዞን በፍኖተ ሰላም እና በአዴት ከተሞች በዛሬ ሁለት ጸጥ ረጭ ያለ የጸጥታ ድባብ መኖሩን የተናገረው ስሙ በሚስጥር እንዲያዝ የጠየቀን የፍኖተ ሰላም ከተማ ነዋሪ ውሎውን እንዲህ ገልጾልናል። ትናንትና ምንም ሱቆችም ባንኮችም አልተከፈቱም ነበረ። ትናንትና ፋኖችን በመፍራት ነው የሚሉም አሉ። ኖርማል ዝም ብሎም ያው ባለፈው በድሮ ጥቃትን በተነ

የመጣ ህብረተሰብ አልከፍትም ብሎ ነበረ። ከዛ ከታጠቁ ኃይሎች የመጣ ወሬ ነው ተብሎ ዛሬ ባቻችሁ ክፈቱ ተብሎ ትናንትና ምሸት ጀምሮ ሲነገር ካመሸ በኋላ ዛሬ የተወሰነ የባጃጅ እንቅስቃሴና የባንኮች ተከፍተዋል። አልፎ አልፎ ደግሞ ከተማው ላይ የተወሰኑ ሆቴሎች ተከፍተዋል። ዛሬ የተኩስ ድምጽ የለም እዚህ ከተማው ላይ።

ከትናንትና ጠዋት ጀምሮም መከላከያዎች ያን ያክል እዚህ ጋ የሚያደረጉት ነገርም የለም፣ በፓትሮል ብቻ ይተላለፋሉ። አድማ በጣም ሽጋፍ ነው እንጂ ከተማ ውስጥ ላይ አሁን የሉም። እስከ ትናንትና ጠዋት ድረስ እንደ ዛፍርን ከሚባለው አካባቢ ላይ እንደ ስጋት የያዙት ሰፈር ይመስለኛል። ዘፍኖ ሰላም ውስጥ ነው እዛ አካባቢ ነበረ። ወጣቱንም ሲያዩ እየተሯሯጡ የሚይዙና የሚያስሩ የነበረ ትናንትና ከሰዓት ጀምሮና ዛሬ ግን ምንም ነገር የለም። ጸጥ ያለ እንቅስቃሴ ነው ያለ ግን በጣም ብዛት ያላቸው ወጣቶች እና

ከዚህ በፊትም ለፋኖ ሎጂክ ታቅብ ታቀርባላቸው የተባሉት ግለሰቦች በስር ላይ እንዳሉ አይቻለውኝ። ይሄው አስተያየት ሰጪ ዛሬ ካነጋገር ነው ከቆይታ በኋላ ከቀኑ ዘጠኝ ሰዓት ወዲህ በመንግስት የጸጥታ ኃይሎችና በፋኖ በፋኑ ታጣቂዎች መካከል የተኩስ ልውውጥ እንደተጀመረ ነግሮናል። አሁን ሩጫ እየተዘየ ባጃጁ ምኑም እየቆመ ሩጫ ሩጫ ሆነ። አስፋልት አካባቢ ነበር

እዛ ፍኖተ ሰላም መውጫ ላይ ያለው አንድ የሁለት ኪሎ ሜትር ልዩነት ማለት ነው። የሁለት ኪሎ ሜትር ልዩነት ይሆናል ከከተማው አሁን ነው። በአስር ደቂቃ ጀምሮ ምናምን ይሄ ሞርተር ድሽቃ የሚሉት ተኩስ ነው ያለ። እንደባለፈው ባለፈው የዘዋያ ሶስት ምናምን ድምፅ አይደለም። የዛ ድምፅ ነው ያለው የሞርተር ምናምን ነው የሚሉት ነው። መለስተኛ ማለት ነው

መለስተኛ ሩጫ ላይ ነን። ሁሉም ወደ መግባት በሌላ በኩል ትላንትና እና ከትላንትና በስቲያ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሰነበተው የተኩስ ልውውጥ በዛሬው ዕለት ጋብ ቢልም ግጭቱ ዳግም ሊቀሰቀስ ይችላል ብለው እንደሚሰጉ ያነጋገርናቸው የአዴት ከተማ ነዋሪ

ገልጸውልናል። በምስራቅ ጎጃም ዞን ከባህር ዳር ከተማ 42 ኪሎ ሜትር ርቀት ላይ በምትገኘው ና ስማቸውን በሚስጥር እንድንይዝ የጠየቁን የከተማዋ ነዋሪ በአዲስ ከተማ ያለው ሁኔታ አሁን ላይ ጸጥ ያለ ነገር ነው ማለት እንደ ትናንትና ተኩስም የለም፣ የተከፈተ መንገድም የለም፣ ግጥሚያም የለም። አዲስ ከተማው ላይ ያለው መረጃ ትናንትና ጠዋት አካባቢ ጀምሮ ነው ውጊያ የነበረ ጠዋት ከዚህ ከምላጭ ወር ጀምሮ ወደ ክልልት አካባቢ ውጊያ ነበረ ከአዴት ቢያንስ ስድስት

አምስት ኪሎ ሜትር አካባቢ እነጽሀ የተወሰነ

በምስራቅ ጎጃም ዞን በደብረ ማርቆስ ከተማ ያለው ድባብ ሰላማዊ ቢመስልም የመንግስት የጸጥታ ኃይሎች በወጣቶች ላይ እየፈጸሙት ነው የተባለው ወከባ ውስጥ ውስጡን ውጥረት እንዳሰፈነ ስማቸውን እንዳንጠቅስ የጠየቁን የከተማዋ ነዋሪ ገልጸውልናል። በጉዳዩ ዙሪያ ከአማራ ክልል መንግስት መልስ ለማግኘት ያደረግነው ጥረት በመዋቅር ለውጥ ምክንያት ባለስልጣናትን ማግኘት አልቻልንም። ከፌዴራል መንግስት ኮሚኒኬሽን ባለስልጣን መረጃ ለማግኘት ያደረግነው ጥረት ደግሞ አልተሳካም። የኢትዮጵያ

መንግስት ባለፈው ሐምሌ 28 ቀን እስከ 6 ወራት ሊቆይ የሚችል የአስቸኳይ ጊዜ አዋጅ ማወጁን ያሳወቀው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር አዋጁ ለባለስልጣናቱ ተጠርጣሪዎችን ያለ ፍርድ ቤት ትዕዛዝ ለመያዝ የሰዓት እላፊ ገደብ ለመጣልና

ህዝባዊ ስብሰባዎችን ለመከላከል ሰፊ ስልጣን እንደሰጣቸው የቢሮው ቃል አቀባይ ማርታ ሆርታዶ ከትናንት በስቲያ ማክሰኞ ለጋዜጠኞች በሰጡት መግለጫ መናገራቸው ይታወሳል። ሆርታዶ በአስቸኳይ አዋጁ ስር ከአንድ ሺህ በላይ ሰዎች እንደታሰሩ የሚያሳይ መረጃዎች እንደደረሳቸው አመልክተው ከታሰሩት ውስጥ አብዛኛዎቹ የፋኖ ደጋፊዎች ናቸው ተብለው የተጠረጠሩ ወጣቶች ናቸው ሲሉ አብራርተዋል። ቃል አቀባዩ አክለውም ከነሐሴ ወር መጀመሪያ አንስቶ በጅምላ የቤት ለቤት

ፍተሻ እየተካሄደ ነው። በመሆኑም ባለስልጣናቱ የጅምላ እስራትን እንዲያቆሙ፣ ማንኛውም ነፃነትን የመንፈግ ተግባር በፍርድ ቤት እንዲታይና በዘፈቀደ የታሰሩት እንዲፈቱ እንጠይቃለን ሲሉ ጥሪያቸውን አቅርበዋል። የግጭቱ ተሳታፊዎችም ግድያን፣ የመብት ጥሰቶችንና ጥቃቶችን እንዲያቆሙም መጠየቃቸው ይታወሳል። ይህ በእንዲህ እንዳለ አዲሱ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ አዲስ ካቋቋሙት ካቢኔያቸው ጋራ በዛሬው ዕለት በተለያዩ

አጀንዳዎች ዙሪያ ውይይት እንዳካሄዱ የክልሉ ብዙሀን መገናኛ ዘግቧል። የክልሉ የልማትና የመልካም አስተዳደር ተግባራት እንዲሁም የ2016 ዓ.ም የበጀት ረቂቅ ከውይይት አጀንዳዎቹ ውስጥ እንደሚገኙ ተመልክቷል። ለአሜሪካ ድምጽ አስቴር ምስጋናው።

አስቴርን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን በተከታዩ ርዕስ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በአርባ ምንጭ ዙሪያ ወረዳ ግጭት የታሰሩ ሰዎች ፍርድ ቤት አልቀረቡም ሲሉ ቤተሰቦቻቸው አመለከቱ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ሻራ ቀበሌ ከተፈጠረ ግጭትና ግድያ ጋር በተያያዘ ተጠርጥሮ የታሰሩ ሰዎች ፍርድ ቤት ሳይቀርቡ ሳምንት አለፋቸው ሲሉ ነው ቤተሰቦቻቸው ለአሜሪካ ድምጽ የገለጡት።

የጋሞ ዞን ፖሊስ መምሪያ አዛዥ ኮማንደር ደግፌ ደበላ በበኩላቸው ታሳሪዎቹ በከባድ ወንጀል እንደተጠረጠሩና አብዛኞቹም ላይ አብዛኞቹም በምርመራ ላይ መሆናቸውን የተናገሩት የተጠርጣሪዎቹ የተወሰኑት ፍርድ ቤት እንደቀረቡን በመጥቀስ እስረኞቹ ቤተሰቦች ቅሬታ አጣጥለዋል። የሐሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዘዋል።

የሻራ ቀበሌ አሁን ከምትገኝበት ከአርባ ምንጭ ዙሪያ ወረዳ አስተዳደር ስር ወጣ ከአርባ ምንጭ ከተማ አስተዳደር ጋር እንድትዋሃድ የተወሰነ ውሳኔ ተከትሎ የተቀሰቀሰው ና የተስፋፋውን ተቃውሞ ተከትሎ ካለፈው ሳምንት ሐሙስ ነሐሴ 18 ቀን 2015 ዓ ም ጀምሮ የታሰሩ ሰዎች ፍርድ ቤት አለመቅረባቸውን ለደህንነታቸው ስለሚሰጉ ስማቸው እንዳንጠቅሰ ጠየቁ ነዋሪ ተናግሯል በራሳቸው ይፈታሉ በራሳቸው ያስራሉ ማን መጠየቅ የለም ፍርድ ቤት የቀረበ ሰው የለም የሻራ ቀበሌን እንዲያስተዳድሩ የተሾሙ ግለሰቦች

ወደ ከተማዋ እንዳይገቡ በተቃውሙ ነዋሪዎችና በመንግሥት የጸጥታ ኃይሎች መካከል በተፈጠረ ግጭት ሰዎች እንደተገደሉና እንደቆሰሉ ባለፈው ሳምንት ነዋሪዎችና

የአርባ ምንጭ ሆስፒታል ምንጮችን ጠቅሰን መዘገባችን ታወሳል። ስማቸው እንዳይጠቀስ የጠየቁን እኚህ ግለሰብ ከታሰሩት ውስጥ የተወሰኑት ሰዎች መለቀቃቸውን ገልጿል። ከሁለት መቶ በላይ ታስሮ አርባ ሰባት ተፈቷል። ትላንትና የተወሰነ ወጣት ነክ ነገር የሆኑ ታስሮ አሉ። ያው ነገሮቹ ሁሉም አፈና ስለሆነ ለእኛም የሆነ ጥያቄ የሆነ ስራ እየሰሩ ስላለ የእኛን ህዝብ አሁን አልፎ አልፎ ሴት ጠንካራ የሆነችውን ሴቶችንም ጭምር እናስራለን ብሎ ስለሚሉ እኔም ተጠብቄ ነው ያለው። የጋሞ ዞን ፖሊስ መምሪያ አዛዥ ኮማንደር

ከተደገ ፈደበላ በህገ ወጥ አድራጎት የተጠረጠሩ ግለሰቦችን ለመያዝ ይደረግ ነበር የባሉት ጥረት በመንግስት የጸጥታ ኃይሎች ላይ ተኩስ ከፈቱ ካሏቸው ውስጥ ሰባቱ ሲገደሉ ሌሎቹ መታሰራቸውን ይናገራሉ። ቀበሌው ላይ ያሉት ሰዎች

ቀበለው ነው ዙሪያ የከበቡት ምሽግ ሰርተዋል። ጸጣ ኃይሉን ከዛ አባሮ አውጥቷል። የፖሊስ ልብስ ሚሊተሪ ቀዷል። ፖሊስ መኝታቸው፣ ሻንጣቸው በሙሉ አጥፍቶ አቃጥሏል። እንደ ደና ድጋሚ የመጨረሻ አሁን ጥሎ ግጭት የተፈጠረው ጊዜ መሳሪያ ሊቀሙም እንደመጡ መጭ ግጭት ተነሳ ተፈጠ፣ መንገድ ተዘጋ፣ ድንጋይ ጉሯ ጀመረ። ማታ ሳሙስ ቤት በአስራ ስምንት ማለት ነው ምሽት እንግዲህ ቀበለውን መንግስት መያዝ አለበት፣ ቀበለ መረክብ አለበት በሚል ሲሄድ ጸጣ ኃይል ላይ ቶፕ ስት ማሳሉ ሰላይ ማለት ያው አጽፋ ለመመለስ ሲባል የዚህ ኃይሉ ኃይል የራሱን ለመከላከል ተኩሷል። በተኮሱም ሰው ሞቷል። በአጠቃላይ ስንት ሰው ነው የሞተው?

እኛ የምናውቀው ሰባት ሰው ሞቷል። የታሰሩ ሰዎች አሉ ፍርድ ቤት አልቀረብም ብሎ ነው ቤተሰቦቻቸውና የከተማው ነዋሪዎች የምናገሩትና በኢትዮጵያ ህገ መንግስት ደግሞ አንድ ሰው ከተያዘ በፖሊስ በአርባ ስምንት ሰዓት ውስጥ ፍርድ ቤት መቅረብ አለበት። እንደዚህ አልሆነም። ለምንድ ነው ያ የሆነው? ኮማንደር ወንጀሉ ከባድ ወንጀል ነው። አርባ ስምንት ሰዓት ፖሊስ ያጣራ ለፍርድ ቤት መቅረብ እንዳለ ትክክል ነው። ግን ማጣራት ያለ ነዋ ነገሩ ሁኔታው ከበድ ያለ ነገር ስለሆነ ነው። ግን ህገ መንግስታችን ስርአት አርባ ስምንት ሰዓት ትክክል ነው።

ነገር ግን ሁኔታዎች አሳሳቢ ናቸው። ስለዚህ ፍርድ መቀበል አግባብነት ነው። ግን አሁን ፍርድ ቤት ያላቀርብ ከሆነ እኛ ቸክ እናደርጋለን። ያነጋገርናቸው የቀበሌ ነዋሪዋም በአርባ ምንጭ ዙሪያ ወረዳ ስር የምትገኘው ሻራ ቀበሌ ወደ አርባ ምንጭ ከተማ አስተዳደር እንድትካለል በተወሰነ ውሳኔ ላይ ከህዝብ ጋር ውይይት ተደርጎ መተማመን ላይ ሳይደረስ አዲስ ተሹመዋል የተባሉ አመራሮች ቀበሌውን ለመረከብ በፖሊስ ታጅበው መምጣታቸው

ለግጭቱ መፈጠር ምክንያት መሆኑን ይናገራሉ። ግጭቱን የአባባሰው ደግሞ በመንግሥት የጸጥታ ኃይሎች የተወሰደ እርምጃ ነው ሲሉ ይከራከራሉ። ኮማንደር ደግፌ ግን የታሰሩት ሰዎች በህገወጥ ተግባር ላይ በመሰማራታቸው ተጠርጥረው በመሆኑ ጉዳያቸው የሚታየው በሕግ

አግባብ ነው የሚል ምላሽ ሰጥተዋል። እስረኞቹ ከቤታቸው ተይዘው መታሰራቸውና ቤተሰብ እንዳይጠይቋቸው መከልከሉን ሌላም አስተያየት ሰጭ አስረድቷል። እያደኑ ነው። ሰዎችን ካሉበት ቦታ ሁሉ ልጆችን እያደኑ እያደኑ እያመጡ እየደበደቡ እያመጡ እያስገቡ ነው ያሉ። ማንንም አያስተጉም። ፖሊስ እዛ ያለው ደግሞ ማንንም አያስጠጋም። ምግብ ውሃ ይዞ ሄደንም በሪከል ነው የሚጠበል ስላላፊ ያለበሱ በሱ በኩል ብቻ ነው የሚሰጠው። ከዛ ውጭ ምንም አይነት ሰው እኮ አቅርቦም አያነጋግሩም። ከባድ

ይህ የተባሉ ነው፣ አሁን እየተደረገ ያለው አርሶ አደር ነው። አንድ መሳሪያ የታጠቀ ሰው የለም። ለራሱ እርሻ የሚያ ግብርና የሚሰራ ህብረተሰብ ነው። ግን ይህ ደባ ዛሬ ይኸው ዛሬ ሳምንት ነው፣ እንደ ሰባተኛ ቀን ነው ዛሬ። የቀበሌው ነዋሪዎች አሁንም ሰው የተፈለገ መታሰሩ መቀጠሉን ተናግረው መደበኛ እንቅስቃሴ መገደቡም ገልጿል። ማንም ለምን እንደሚታሰር ሰው የራሱን አያውቅም። በቃ አጠቃላይ ወጣት ሰዶች አካላ ነው ያለው። እናቶችም ተደብቆ ሁሉም አሉ። ችግሩ ምን እንደሆነ አይታወቅም።

ጮኸን ጮኸን ወደ ላይ ብንጮህም ማንም ሰሚ አካል ስለሌለም እዚህም ያለው ሰሜ አካል የለም። ኢላየም ያለው ሰሜ አካል ስለሌለ እኛ ወደ እግዚአብሔር ብቻ አሁን ተንበርክከን እየጠለን ያለ ነው። ስለዚህ የጠየቁት ኮማንደር ደግፌ ዘጠና ሰዎች የፍርድ ቤት ትእዛዝ ወጥቶባቸው እየተፈለጉ ናቸው ይላሉም ከም ስድስት ወር በላይ ማለት ነው ሲቀሰቀሱ የነበሩት ይህን እንዲሁም ሻራ ቀበሌ ላይ ሻራ ወደ ከተማ ከገባን ደም ይፈሳል እያሉ ሲዝቱ

ወጣቱን ሲያነሳሱ እሞታለን ስሉ የነበሩ ሰዎች ዘጠና ሰዎች በፍርድ ቤት ትእዛዝ የወጡ ትእዛዝ አለ ማዘዣ አለ ማዘዣ መሰጠ። አሁንም ሰዎች ጥዱ እየተያዙ ነው። በግጭቱም በመንግስት የጸጥታ ኃይሎች ላይ ጥቃት በመከፈቱ በተወሰደው እርምጃ ሰባት ሰዎች መገደላቸውና አራት ሰዎች መቁሰላቸውን ኮማንደር ደግፍ የተናገሩ ሲሆን የቀበለዋ ነዋሪዎችና አንድ የሆስፒታል ምንጭ 12 ሰዎች መገደላቸውና ከ15 በላይ ሰዎች መቁሰላቸውን ተናግረው ባለፈው ቅዳሜ ቀን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ

ዮናታን ዘብጌዎስ ሐዋሳም ዮናታንን አመስግኘ ከ48 ዓመታት በኋላ ቻንስለር ወደ ተሾመለት አዲስ አበባ ዩኒቨርስቲ ጉዳይን ይሻገር። በአገሪቱ የመጀመሪያው ራስ ገዝ ዩኒቨርስቲ ለሆነው ለዚሁ አንጋፋ ዩኒቨርስቲ አዲስ የሥራ አመራር ቦርድም ተሰይሞለታል።

የዩኒቨርሲቲው አዲስ ቻንስለር ሆነው በጠቅላይ ሚኒስትሩ የተሾሙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትምህርት ለትውልድ በተሰኘው ንቅናቄ በአጭር ጊዜ ውስጥ ከሁለት ቢሊዮን ብር በላይ እንደተሰበሰበም አስታውቀዋል። መለስካቸው አማን የተከታተለው የከፍተኛ ትምህርት ተቋማት የአካዳሚክ ነጻነት እንዲረጋገጥ ከፖለቲካዊም ሆነ ከአስተዳደራዊ ጣልቃ ገብነት ነጻ ሆነው የመማር ማስተማርና የምርምር ስራዎችን በላቀ መልኩ መፈጸም እንዲያስችላቸው የወጣውን አዋጅና

ከአንድ ወር በፊት በሚኒስትሮች ምክር ቤት ደንብ መሠረት የአዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ መሆኑን ሚኒስቴር መሥሪያ ቤቱ ያሰራጨው የጽሑፍ መግለጫ ይናገራል። መግለጫው አክሎም ጠቅላይ ሚኒስትር አብይ አህመድ ለዚህ ዩኒቨርሲቲ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትር ከ48 ዓመታት ወዲህ የመጀመሪያው ቻንስለር እንዲሆኑ ሾመዋቸዋል። አዲሱ ቻንስለር ፕሮፌሰር ብርሃኑ ነጋ

በዩኒቨርሲቲው እየተካሄዱ ይገኛሉ ያሏቸውን ለውጦችም ለጋዜጠኞች አብራርተዋል። በአዲሱ አዋጅ መሠረት ዩኒቨርሲቲውን ዋና ኃላፊነት የሚረከበው ቦርድ ነው። ቦርዱ በትላንትናው ዕለት ፎርማሊ ተቋቁሞ ስራ ጀምሯል። አዲስ አበባ ዩኒቨርሲቲ አዲሱ የራስ ገዝ አስተዳደሩ ቦርድ የዛ ቦርድ ሊቀመንበር ወይዘሪት ፍሬህይወት ታምሩ የኢትዮጵያ ቴሌኮም ዋና ስራ አስኪያጅ

ሆናለች። ከዛ በተጨማሪ ስምንት ሌሎች የቦርድ አባላት ተጨምረዋል። በተቻለ መጠን ቦርዱ የተቋቋመው ዩኒቨርሲቲው ራስ ገዝ ሲሆን የሚያስፈልገው ስኪሎች ያሏቸው ሰዎች ከዩኒቨርሲቲውም ከውጭም ሆኖ ነው የተቋቋመው። ይሄ ፎርማሊ ስራውን ጀምሯል። የበፊቱ ቦርድ ከትላንት ወዲያ ፎርማሊ ከምስጋና ጋር ተሰናብቷል።

አዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ እንደገና ከተዋቀረ ጀምሮ ሙሉ በሙሉ ለውጡን ተግባራዊ ለማድረግ እስከ ሁለት ዓመት ሊፈጅ እንደሚችልም ፕሮፌሰር ብርሃኑ ነጋ ተናግረዋል። ይህንን ሂደትና የዩኒቨርሲቲውን የዕለት ከዕለት ተግባራት ለመምራት አዲስ ተጣዋቂ ፕሬዚዳንት መመደቡንም ገልጸዋል።

ይህን የሽግግሩን ሂደት ከዚህ ከአንድ ዓመት እስከ ሁለት ዓመት ይፈጃል ተብሎ የሚጠበቀውን የሽግግር ሂደት ከዛ ያው ዩኒቨርሲቲው በለተቀን ስራ እንትን እያደረገ የሪፎርም ስራዎችንም አብሮ የሚያካሄድበት ሁኔታ ስላለ ይህንን ሪፎርም በተሻለ መንገድ ለማስኬድ በሪፎርሙ ጊዜ ተጠባባቂ ፕሬዚዳንት ተሹሟል። ትምህርት ሚኒስቴር ሚኒስትር ዴታ የነበሩት ዶክተር ሳሙኤል ክፍሌ የዩኒቨርሲቲው ተጠባባቂ ፕሬዚዳንት ሆነዋል ከዛሬ ጀምሮ።

ከከፍተኛ ትምህርት ጋር በተያያዘ እዚህ ጋ ነው የደረስ ነው። አዲሱ ፕሬዚዳንት ከዩኒቨርሲቲ ውስጥ ቲማቸውን አቋቁመው የለውጡን ሂደት በቃ ዳር እስከሚደርስና አዲስ ምርጫ ተደርጎ እንትን እስከሚል ድረስ በኃላፊነት ይመሩታል ማለት ነው በበላይነት የቦርዱን አመራር የያዙት የመንግስት ባለስልጣናት

እና ተሸዋሚዎች እስከሆኑ ድረስ ራስ ገዝ ዩኒቨርሲቲዎች እንዴት ከመንግሥት የተለያዩ ተጽዕኖዎች ነጻ ሊሆኑ ይችላሉ ለሚለው የጋዜጠኛ ጥያቄን ፕሮፌሰር ብርሃኑ በምላሻቸው ከቦርድ አባላቱ አብዛኛዎቹ የመንግሥት ተሸዋሚዎች ወይንም ባለሥልጣናት እንዳልሆኑ ገልጸው የሚከተለውን ብለዋል። መንግስት በተቻለ መጠን ቀስ እያለ ራሱን ማውጣት ነው የሚፈልገው። ስኖ ይዞ መቆየት የሚፈልገው ነገር አይደለም። ግን ይህንን ሪፎርም እንትን ስናደርግ የነበርንም ሰዎች

መጀመሪያ ዝም ብሎ ቢለቀቅ አቅም ከሌለውና በራስህ ሂድበት ቢባል ሁለት አደጋ። አንደኛው ገንዘብ እያነሰው በሚሄድ ጊዜ ዘን ገንዘብ ለማግኘት ብሎ ደንበኛ በቲዩሽን እንትን የሚሰራ ይሄ ማህበረሰብ ውስጥ ያለው ፍርሃት፣ ድሃው ሊማር የማይችልበት ሁኔታ ሊፈጠር ይችላል። እና የተወሰነ አገዝ ይፈልጋል። በደንብ በሁለት እግሩ ቆሞ ከፌርነስ ጋር የተያያዙ ነገሮችን መሸከብ የሚችልበት ደረጃ ላይ ለማድረስ። ሁለተኛው ግን ቅድም ያልኩ ነው ገና

በመንግስት ስትራክቸር ውስጥ ያሉ መስሪያ ቤቶች እንደ ገንዘብ ሚኒስቴር ምናም የመሳሰሉት የሚያግዙት ገና ብዙ ነገር አለ። በሁለት እግሩ በደንብ ቆሞ እነኛ ህጎች ወደምት ነው እስከዛ ድረስ ብቻ ነው እንጂ ለዚህ ነው ፕሪንሲፕሉ ላይ እናተኩር ያልነው። በጣም ኢምፖርታንት የሆነ ፕሪንሲፕል

ከመንግስት ነጻ መውጣት ሳይሆን ነፃ የሆኑ ሰዎች ከመንግስት ብቻ አይደለም፣ በነገራችን ላይ ከትራዲሽንም ነጻ መውጣት አለባቸው። እየፈሩ ወደኋላ እያዩ ሰው ምን ይለናል እያሉ ምናምን እንደዚህ እያሉ አይደለም። ማሰብ የሚችል ሰዎች መፍጠር ካለብን አንድ ማህበረሰቡን የሚመሩ እነኛ ሰዎች ያለምንም ፍርሃት በነጻነት የሚያስቡ

ወር የሰው ጫጫታ ሰምቶ በጫጫታ አብረው የሚንጫጩ ሰዎች እንዲሆኑ አንፈልግም። ቁጭ ብለው በሁለት እግራቸው ቆሞ እውቀትና እውነትን ብቻ የሚፈልጉ ሰዎች እንዲሆኑ እንፈልጋለን። በትምህርቱ ዘርፍ ለሚደረገው አጠቃላይ ለውጥ የትምህርት መሰረተ ልማቶችን በማስፋፋትና በማጠናከር በኩል አመርቂ እንቅስቃሴ እየተደረገ እንደሆነም የትምህርት ሚኒስትሩ ገልጸዋል። ትምህርት ለትውልድ በተሰኘው ንቅናቄም ተጨባጭ ለውጥ እየታየ መሆኑን

ሚኒስትሩ አስታውቀዋል። ሌላው በዚህ ዓመት የተደረገው ይሄ ትምህርት ቤቶችን መሰረተ ልማት የማሻሻል ስራ ነው። በዚህ አንድ ወር አንድ ወር ተኩል ጊዜ ውስጥ እያየን ያለነው እንቅስቃሴ በማህበረሰቡ ውስጥ ሪሊ በእውነት በጣም በጣም የሚያስገርም ነው። በጣም ብዙ ትምህርት ቤቶች ላይ እንቅስቃሴ ተጀምሯል። አይ ቲንክ ባለፈው ግምታችን ወደ ከሁለት ቢሊዮን ብር የሚጠጋ ገንዘብ ማህበረሰቡ አሰባስቧል። እነኝን ትምህርት ቤቶች እንትን ለማድረግ ያውም ገና ብዙ አልተጀመረም ግን

እንቅስቃሴው ከዞን ወርዶ ወደ ወረዳ ሌብል የደረሰ። ከክልል ክልል ትንሽ ልዩነቶች አሉ። አንዳንዶቹ ቀድሞ የጀመሩ አሉ፣ እንደ አማራ ክልል አይነት በዚህ በግጭቱ ምክንያት ትንሽ የተቆጥታለ ዜን፣ ሆፕፉሊ እነሱም እየጨመሩ ይሄዳሉ። አያሌ ጉድለቶች ያሉበትን የሀገሪቱን የትምህርት ስርዓት ለማሻሻል የተለያዩ ጥረቶች እየተደረጉ እንደሆነና መልካም ፍሬዎችም እየታዩ እንደሚገኙ የተናገሩት ሚኒስትር ብርሃኑ በአጠቃላይ ጠንካራና ዘላቂ ለውጥ ለማምጣት በቂ ጊዜ እንደሚጠይቅ አስገንዝበዋል።

መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ደግሞ የሚሽጋን ከተማ ነዋሪዎችን ወደ ከፋፈለው የቻይና የፋብሪካ ግንባታ ጉዳይ እናልፋለን።

ጎሽን በኤሌክትሪክ ኃይል የሚነዱ መኪናዎች ባትሪ የሚያመርት የቻይና ኩባንያ የዩናይትድ ስቴትስ ቅርንጫፍ ነው። በኩባንያው ምሽጋን ክፍለ ግዛት በሚገኝ ገጠራማ የግብርና አካባቢ ፋብሪካ ሊገነባ እቅድ ያወጣል። የፋብሪካው ግንባታ የአካባቢ ደህንነትን ጨምሮ በተለያዩ ጉዳዮች በተነሱ ስጋቶች ታዲያ ነዋሪዎቹን ከፋፍሏቸዋል። የአሜሪካ ድምፅዋ ካሮሊን ካላ ከሚሽጋን ግሪን ቻርተር ታውንሺፕ ያጠናቀረችውን ሪፖርት

ዝርዝሩን ይዟል። ቆንጂት ታየ እንደሚከተለው አቅርበዋለች። የቻይና ኩባንያዎች ለበርካታ አስርት ዓመታት ሚሽገን ክፍለ ግዛት ውስጥ በተለይ በመኪና ኢንዱስትሪው ዘርፍ ፋብሪካዎች ከፍተው ሲሰሩ ኖረዋል። የሚሽገን የኢኮኖሚ ልማት ኮርፖሬሽን እንደሚለውም የቻይና ፋብሪካዎች በግዛቲቱ ውስጥ በብዙ ቢሊዮን ዶላር የሚቆጠር ገንዘብ እያንቀሳቀሱ ነው። ለብዙ ሺህ ሰዎችም የስራ እድል ፈጥረዋል።

አሁን ደግሞ ጎሽን የተባለው የቻይናው የተራቀቀ ቴክኖሎጂ ኩባንያ ሚሽገን ግሪን ቻርተር ታውንሽፕ የተባለ ከተማ ውስጥ ሊከፍት ያቀደው በኤሌክትሪክ ኃይል የሚነዱ ተሽከርካሪዎች ባትሪ ማምረቻ ብዙ የስራ እድል የሚፈጥር በመሆኑ ይህንን ያህል ውዝግብ ያመጣል ተብሎ አልተጠበቀም ነበር። ይሁን እንጂ በዩናይትድ ስቴትስ እና በቤጂንግ መካከል ውጥረቱ እየተባባሰ መሄዱንና

በቅርቡም የቻይና የስለላ ባሉን ዩናይትድ ስቴትስ ሰማይ ላይ ተመትቶ መውደቁን ተከትሎ የቻይና ፋብሪካ እንዲከፈት የተደረገው ስምምነት እንዲፋረስ እናደርጋለን ብለው በርካታ ሰዎች ተነስተዋል። ጄሰን ክሩዝ የግሪን ቻርተር ነዋሪ ናቸው። ቻይና በአቅራቢያችን ሲካሄድ የነበረ የዩናይትድ ስቴትስ ኃይሎች ወታደራዊ ስልጠናን መሰለሏ በጣም ረብሾኛል ይላሉ።

እዚሁ አጠገባችን 160 ኪሎ ሜትሮች የማይሞላ ርቀት ላይ ወታደራዊ ማሰልጠኛ ካምፕ አለ። በአሁኑ ወቅት የታይዋንን ወታደሮች በማሰልጠን ላይ እንገኛለን። እሱን በጣም በቀላሉ ሊያገኙት ይችላሉ ማለት ነው። ቻይና የባህር ጠረፋዋ ላይ ያለችውን ራስ ገዟን ታይዋንን የራሴ ግዛት ነች እያለች ነው።

ያ ኬሊ ኬሽዌንን ያስፈራቸዋል። እሱ ብቻ ግን አይደለም። አንዱ ስጋት የአካባቢ ደህንነትን የሚመለከተው ነው። ሌላው ደግሞ ከቻይና ኮሚኒስት ፓርቲ ጋር ያላቸው ንክኪ ጉዳይ ነው። ቻክ ቴለን የጎሽን የሰሜን አሜሪካ እንቅስቃሴ ስራ አስኪያጅ ናቸው። ባለፈው ሚያዝያ ወር በተካሄደ ህዝባዊ ስብሰባ ላይ ሲናገሩ

በሚገነባው ፋብሪካ ቻይናውያን አይኖሩም፣ በአካባቢ ደህንነትም ላይ ይህ ነው የሚባል ችግር አይመጣም ብለዋል። ኮሪ ሬይቦ ግን ይህ በቂ አይደለም የአሜሪካ ኩባንያን ቢሆን እንኳን እኔ በበኩሌ እንዲህ ካለው ፋብሪካ ከአምስት ኪሎ ሜትር ባነሰ ርቀት ቀርቤ መኖር አልፈልግም። ቪኦኤ ጎሽን ኩባንያን ምላሹን እንዲሰጥ ጠይቆ ነበር፣ ሊያገኝ አልቻለም።

ጂም ቻፕማን የግሪን ቻርተር ታውንሽፕ በቀበሌ የአስተዳደር ተቆጣጣሪ ናቸው። ሰዎች የግብርና ቦታ ላይ ፋብሪካ እንዲከፈትባቸው አለመፈለጋቸው ይገባኛል ይላሉ። ቢሆንም ከሁለት ቢሊዮን ዶላር በላይ በሚገመት ወጪ የሚገነባው ፋብሪካ ከተማችንን ይጠቅማታል ነው የሚሉት። 2.34 ቢሊዮን ዶላር መዋለንዋይ እንደሚመድቡ ቃል ገብተዋል።

2350 ሰው እንቀጥራለን ያሉት ይህን ሁሉ ገንዘብ እዚህ እኛ ጋ ነው የሚያወጡት። የሚሽጋን ግዛት አስተዳደር ለፋብሪካ ግንባታ ፕሮጀክቱ ማበረታቻ እንዲሆን 715 ሚሊዮን ዶላር መድቧል። የእኛም ከተማ አስተዳደር ከአንድ ወር በፊት በዚሁ ተስማምቶ አጽድቆታል። ይሄ ሁሉ ከሆነ በኋላ ፋብሪካው እንዳይመጣብን ብሎ መቃወም ትክክል አይሆንም ብለዋል።

በፊት እንግዲህ ወደ እኛ ማኅበረሰብ ለመምጣት የሚፈልግ ለማግኘት ሀያ ዓመታት ሊወስድብን ይችላል። ምክንያቱም ማን መምጣት ይፈልጋል? መጥተው ገንዘባቸውን አፍሰው ያን ሁሉ ጥረት አድርገው ያን ሁሉም ጊዜ አጥፍተው አትፈለጉም ለመባል ለምን ይመጣሉ? አንም ድርሽ አይልም።

ከፋብሪካው ጋር የተያያዙ የአካባቢ ደህንነት ጉዳዮችን በሚመለከት ግምገማ እያካሄደ ያለው አካል ፈቃድ የሚሰጥ ከሆነ የግንባታ ስራው በሚቀጥለው ዓመት እንደሚጀመርና ከሁለት ዓመታት በኋላ የምርት ስራ እንደሚጀምር ጂም ቻፕማን አመልክተዋል።

ቆንጆ ይታየን። ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ ሁለተኛው አጋማሽ ቀዳሚ ርዕስ ነው የምንሻገረው፣ ወደ ሐዋሳም ይወስድናል። በሲዳማ ክልል በሐዋሳ ከተማ የንግድና አገልግሎት ሰጪ ድርጅቶች የደህንነት ካሜራ እንዲገጥሙ አስገዳጅ መመሪያ ማውጣቱን የክልሉ ሰላምና ጸጥታ ቢሮ አስታወቀ።

በሐዋሳ ከተማ በሞተር ሳይክልና በሶስት እግር ተሽከርካሪዎች ሰዎችን እያፈኑ ዝርፊያ የሚፈጽሙ ዘራፊዎችና መንታፊዎች እየተበራከቱ መጥተዋል ይላሉ ነዋሪዎች፣ ሲያማርሩ፣ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሮን ይዘዋል።

ለብነትና ዝርፊያ የተባባሰ እንደመጣ በተገለጸበት በአዋሳ ከተማ ንብረትነጥቆ ለማምለጥና ማምለጥና ለዓለምነጠቅ በሚደረግ ግብግብ መካከል አካላቸው የጎደለና ለከፍተኛ ጉዳት ተዳረጉ ሰዎች እንዳሉ ያነጋገርናቸው ነዋሪዎች ያስረዳሉ። በንጥቂያው ጉዳት ከደረሰባቸው ነዋሪዎች አንዷ ሄለን ታልሞስ ናት። ዘራፊዎች ከታቦር ተራራ ግርገ ካለው አስፋልት መንገድ ላይ የሄለንን ስልኳና ገንዘቧን ከወሰዱባት በኋላ አራት ሜትር ከፍታ ካለው የመንገዱ አካፋይ ወደታች እንደወደቀች አባቷ ኢንስፔክተር ታልሞስ ታዲዮስ ይናገራሉ።

ጭንቅላቷ ክፉኛ የተጎዳው ሄለን በሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል ለሁለት ጊዜያት ያህል ቀዶ ሕክምና ብደረግላትም ለውጥ ባለማሳይቷ ለከፍተኛ ሕክምና ወደ ጥቁር አንበሳ ሆስፒታል እንደወሰዷት ወላጅ አባቷ ገልጿል።

ሆኖም ልጃቸው ራሷን ከሳተችበት እስካሁን ለመንቃት ባለመቻሏና ሆስፒታሉም ከአቅሙ በላይ እንደሆነ በማሳወቁ ወደ ቤት እንደመለሷት ተናግሯል። ከላይብረሪ ወደ ቤት ስትሄድ እዚህ ታቦር የሚባል አካባቢ ከላይኛው አስፋልት ታችኛው አስፋልት ላይ ከምሽቱ አንድ ሰዓት አካባቢ ዘራፊዎች ሞባይሏን ቀምቶ እሷ ስትጮህ ጊዜ በአናቷ ነው ከላይኛው አስፋልት ታችኛው ያፈጠፈጡትና መናገሯም ቆመና

አሁን ነው ያለችበት ደረጃ ድረስ እንግዲህ መስማት አትችልም፣ ማየት አትችልም። እንደዚህ አይነት አደጋ ስደርስ እኔ እንደውም ሀይቅ ገፍቼ እዛ ይገላገላለሁ ብዬ ነበር። ህዝቡ ነው ይዞን እያጸናናኝ ነው። በሐዋሳ ዩኒቨርሲቲ የጋዜጠኝነትና የተግባቦት ትምህርት ሁለተኛ ዲግሪ ተማሪ መሳይ ገዛሃኝ ደግሞ ዘራፊዎች ታክሲ የጠበቀች ከነበረችበት ቦታ ባላወቀችበት ሁኔታ ባጃጅ ላይ ካሳፍሯት በኋላ እንደዘረፏት ገልጻለች። እንዴት አብሬያቸው ባጃጅ ውስጥ እንደገባው ብዙም ማስታውሰው ነገር የለም

ከዛ ያው ህልም ህልም የሚልህ አይነት ነገር ሆነና ብቻዬን ነበርኩኝ። ለምንድን ነው እዚህ ጋር የመጣሁት ብዬ ውረጅ ሲለኝ ብቻ ወርጅ አለሁ ወርጄ፣ ከዛ በኋላ እንትን ስለው ሳስታወስ ፒሲጂ ነበር፣ ባግ ነበረኝ፣ ስልኬ እጄ ላይ ነበረ፣ የት ሄዱ አይነት ነገር። ከዛ ዞር ዞር ብዬ ሁኑ ሰዎች አብሮ ነበሩ አይደል ስል አላየ ናቸውም አሉኝ፣ አካባቢ ላይ የነበሩ ሰዎች አላየናቸውም፣ አንቺን እያየች ነው ምናምን

ከዛ በኋላ በቃ የተፈጠረ ያው እንደተሰረቁ ገባኝ። በጣም ነበር የደነገጥኩት። ፒሲ ውስጥ ብዙ ፋይል ነበር፣ ሪሰርች እየሰራው ስለነበረ ብዙ ነገሮች ብቻ ነበሩ ቦርሳ ውስጥም። በጣም ነበር ያዘንኩትና ማህበራዊ ግዴታቸውን ከዘነጉ አንዳንድ የባጃጅ ሹፌሮች ጋር የተመሳጠሩ ተሳፋሪ መስለው የሚገቡት መንታፊዎቹ በተለይ የሴቶችን ዘንብል ወይም ቦርሳ

ስልክና ገንዘባቸውን እንደሚዘርፏቸውና ይህም ሳይበቃቸው ደብድበው ሰው በማይደርስላቸው አሳቻ ስፍራ ጥሏቸው እንደሚሸሹ የጥቃቱ ሰለባዎች ይናገራሉ። ለደህንነታቸው ስለሚሰጉ ስማቸውን መጥቀስ ያልፈለጉ የከተማዋ ነዋሪ ይህን መሰል ጥቃት እንደተፈጸመባቸው ገልጿል። ባጃጅ ነበር ተሻግሮ መጣና አንድ ሰው አለኝ። ውስጥ ሁለት ሰው ጭኗል። ከዛ ሽ ይገባኝ ልገባ ስል ቆይ ቀርቦ ራሽ ስለሆንኩኝ እማዬ ጊዜ አንቺ ያለኝ እና ወርዶ አስገባኝ

አስር ደቂቃ አይሆንም እንደሄድኩኝ ስራ ጀምራለሁ። ሹፌሩ ማለት ነው። ለኋላኛው እሺ ሞቢል መድረሴ ነው ማቆ። ከዛ በኋላ ምን እንዳደረጉኝ አላቅም። መቱኝ መሰለኝ ጭንቅላቴ ላይ ምናምን ስመም ነበረ። ራሴን አስተሰርኝ። ጭንቅላቴን ከኋላ ነሱኝ። ከዛ ፊኒሽ ጣፈው አበራ ላጋኑና ምናም በሚል ፈርኒቸር አለ። እንደዚች ቀጭን መንገድ፣ እዛ ወስደው ዲች ውስጥ ጠላውኝ። ቦርሳይን ይዘውት ሄደዋል

ለሶስት ሀያ ጉዳይ ምናምን ነቃ ሆኜ እኔ በህልም እኔ መሰለኝ ስነቃ ወድቅ ያለው ጭቃውን። ጥቃቱ የደረሰባቸው የከተማው ነዋሪዎች ጉዳታቸውን ለፖሊስ ቢያሳውቁም ሀዘናቸውን ከመግለጽ በቀር ያደረጉላቸው እርዳታ እንደሌለ በመጥቀስ ያማራሉ። ዳ ቦታ ላይ እንደዚያ ዓይነት ነገር ሲፈጠር እኔ ስድስተኛ ሰው ነኝ። ከእኔ በፊት ስድስት ሰው ነው አምስት ሰው ምናምን እየወሰዱ ልክ እንደዛ እቃ ያላቸውን ነገር ገንዘብ ሊሆን ይችላል ወርቅ ምናምንም ሊሆን ይችላል ወስደው ባዷቸውን ይጥሏቸው ነበረ።

የሚገርመው ነገር ግን ከኔ በኋላ ራሱ እኔ ቅዳሜ ነበር እንደዛ የተፈጠረብኝ። ሰኞ ዕለት የሆነች ልጅን ከሪፈራል በር ላይ እንደገና ወስደዋት በባጃጅ አስር ሺ ብር ተቀብለዋት ነው የሄዱት የነበረ። ሌላዋ አስተያየት ሰጭም ይህንን የነዋሪዎችን ምረት ይጋራሉ። ከማግስቱ ሞቢል ቅርንጫፍ ያለ የፖሊስ ጣቢያ አለና እዛ ሄጄ አመለከትኩኝ። እነሱ የመድፈር

አደጋ ደርሶ ብሻለሁ ያሉኝ ራሴን ስቼ ነበር። ላይ ላይ ሁላ ሽንቴን እስከሚያመልጠኝ ልቤ እስከሚበሰብስ ምናምን ነው ራሴን የሚፋስኩት እና እንደዛ ነው የመድፈር እንኳን የለም ህመምም ይኖረኝ ነበረ። ልቤንም አላወለቁም ያን ያን ስላቸው

እንደዛ ካልሆነ ካላወቅሻቸው ምን ይደረጋል ብታያቸው ነበረ ጥሩ አሉ። በዚህ በእናንተ ጋር ያለኩት አይኔ ነው ሜው መናገር አችልም ስላነፍኩኝ ነው አልኳቸው። እንግዲህ ለሌላ ጊዜ እንተነላለን አሉ። የቆሙ የሞተር ሳይክሎችና ተሽከርካሪዎች ጭምር እንደሚሰረቁም ነዋሪዎች ገልጿል። ተሰርቀው በዛው የቀረቡትን ሳይጨምር የከተማው ፖሊስ በዚህ ዓመት ብቻ 57 ሞተር ሳይክሎች እንደያዘ ባለፈው ሳምንት አስታውቋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቶስ በሐዋሳ ከተማ ያሉ ነጋዴዎችና አገልግሎት የሚሰጡ

የሚያስገጥሙ ድርጅቶች የደህንነት ካሜራ እንዲገጥሙ የሚያስገድድ መመሪያ ማውጣቱን ለአሜሪካ ድምጽ አስታውቋል።

ዓላማውም ህገወጥ ድርጊቶችን መቀነስ እንደሆነ ማስረድተዋል። የተለያዩ ሆቴሎች ላይ በር ላይ ካቆሙበት ሞተር ሳይክሎች እየተሰረቁ ነው ያሉት። መኪናም ጭምር የሚሰረቅበት ሂደቶች ስላጋጠሙን በቅርቡ እንኳን ከኃይሌ ሪዞርት አንድ መኪና የተሰረቀበት ሁኔታ ነው ያለው። የእንደዚህ አይነት ኢንሴኩሪቲ ከተሰማ አዋሳ በተለይ የቱሪስት ከተማ ነች፣ የኢንዱስትሪ ከተማ ነች። ስለዚህ ቱሪዝም እና ኢንዱስትሪ የሚፈልገው ባህሪም ደግሞ በመጀመሪያ ሴኩሪቲ ይፈልጋሉ። ከተማችን ላይ የታዩ ምልክቶችን በእንጭ

ጩ ለማስቀረት አገልግሎት ሰጪ ተቋማት በሙሉ የመንገድ ዳር ካሜራ እና በድርጅቶቻቸው አጥር ግቢ በሙሉ በሚያሳይ መልኩ በግራም በቀኝም ያሉ መንደሮች ማሳየት በሚያስችል መልኩ ካሜራ መትከል እንዳለባቸው ከህዝብ ጋር ውይይት አድርገናል። ህዝቡም ደስተኛ ነው። ፈቃደኛ ነው።

በመንግስት ደረጃ የንግድና አገልግሎት ሰጪ ድርጅቶች የደህንነት ካሜራ እንዲገጥሙ የሚያስገድድ መመሪያ ሲወጣ የአዋሳ ከተማ የመጀመሪያ እንደሆነችም ኃላፊው ተናግሯል። መመሪያው በአንድ ወር ጊዜ ውስጥም በስራ ላይ እንደሚውል አቶ አለማየሁ አክለው ገልጿል። የአሜሪካ ድምፅ ካነጋገራቸው የድርጅቱ ኃላፊዎች ውስጥ የለዊ ሆቴሎችና ሪዞርቶች ስራ አስኪያጅ አቶ ወንድማገኝ ግናሞ የመመሪያውን አስፈላጊነት እንደሚያምኑበት ጠቅሰው የተሰጠው የጊዜ ገደብ ግን አነስተኛ ነው ይላሉ። አዋጁን ተቀብለነዋል። እንቅስቃሴዎችንም ጀምረነው ወደ ተግባር ለመግባት

ግን ምንድን ነው እንደው ጊዜዋ ትንሽ ከማጠሯ ውጪ አስፈላጊ ነው ብዬ አምናለሁ። አስፈላጊ ነው ብዬ አምናለሁ። በተለይ በተለይ ደግሞ መኪና ማቆሚያዎች ላይ የሚገቡ እንግዶች ላይ ነገ የሆነ ነገር ተፈጥሮ እንዲሆነብኝ እንዲሆንኩኝ ተብሎ እንትን ከማለት ቢያንስ የተወሰኑ ማስረጃዎችን ለመያዝ ትልቅ ጥቅም አለው ብዬ አስባለሁ።

ምስላቸው እንዳይቀረጽ ስማቸውም እንዳይጠቅስ የጠየቁን አንድ የከተማው ነዋሪም ተነሳሽነቱን ደግፈዋል። እንደ እኔ ሀሳብ ጥሩ ይመስለኛል። ያው አንዳንድ ሰው ካሜራ እይታ ውስጥ ሊገባ አይፈልግም። ማለት ሌባ አይደለም፣ ግን ያን ሰው በቃ እንዲገባና እንዲታይ አይፈልግም ኖርማል። ግን ለማህበረሰቡ የሚያስፈልገው ይመስለኛል። አሁን ላይ ባለው ነገር እና ነበረው ሁኔታ ትንሽ ከበድ ያለ ነገር ስለሆነ የሚያስፈልግ ይመስለኛል። ከበድ ያለ ማለት ማለት ነው። ከተማ ውስጥ ለምሳሌ አንዳንድ ሌባቦች አሉ። ለተሰረቁ ሰዎች ጥሩ ይመስለኛል፣ እንደ እኔ ማለት ነው። ቢያንስ ሌቦቹ

Thank okay. you.

ሊያዙ ይችላሉ። ፖሊስን መጠናከር አለበት። ለተቋማቱ የባለሙያ ድጋፍ እንደሚያደርጉላቸው የተናገሩት አቶ አለማየሁ ከአቅም በላይ የሆነ ነገር ካጋጠመ መነጋገር እንደሚቻል አስታውቀዋል። ሁሉም ነገር ከሕብረተሰባችን ጋር በውይይት የምናደርገው ነው የሚሆነው። በእኛ ዕቅድ ደረጃ በአንድ ወር ውስጥ እንድጠናቀቅ ነው ፍላጎታችን። የአሜሪካ ድምፅ ያናገራቸው የሐዋሳ ዩኒቨርሲቲ የሕግ መምህር ቤተልን መታፈሪያም የደህንነት ካሜራ በመቅጠም ለብነትን መቀነስ ብቻልም ብቸኛው መንገድ እንዳልሆን ያስገነዝባሉ። ስርቆትን ለመከላከል በዛ እይታ ማየት

ሌላው ስርቆት ተከስቶ ሲገኝ ለፍርድ ቤት ለማስረጃ ያገለግላል። ጾታዊ ጥቃትን ሊቀንስ ይችላል። እንዲሁም አንዳንድ ሀይ ሪስክ የሆኑ ኤሪያዎችን ለመቆጣጠር ያገለግለናል። ነገር ግን ይሄ በራሱ በቂ አይደለም። ምክንያቱም ስርቆቱ አንደኛ የንግድ ተቋማት ናቸው። ይህንን እንዲያደርጉ የተ

ያስገደዱ ስርቆቱ የሚካሄደው በንግድ ተቋማት አካባቢ ብቻ አይደለም። ችግሩ ያለው በዛ አካባቢ ብቻ አይደለም። ችግሩ ሩት ኮዝ ወይም ደግሞ ስር መሰረቱ ደህንነት ካሜራ በማድረግ ልንፈታው አንችልም። ስለዚህ ሞ ለምንድን ነው ይሄ ችግር የተፈጠረው የሚለውን በመለስ ያስፈልጋል። በአስገዳጅ መመሪያው አፈጻጸም ከግል መፍት ጋር በተያያዘ ጥንቃቄ

መደረግ እንዳለበትም አመላክቷል። ሌሎች ባለሙያዎችና የከተማ ነዋሪዎችም ለዘለቄታዊ መፍትሄው የጸጥታና የደህንነት ዘርፉን ማጠናከር መቅደም እንዳለበት አሳስቧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም አመሰግናለሁ። ዮናታን ክብራትና ክብራን ተከታዩ ዘገባ ደግሞ የሰሜን ኢትዮጵያ

ጦርነት ተከትሎ ከህወሓት ጋር ግንኙነት አላቸው በሚል እግድ ተጥሎባቸው ከነበሩ ድርጅቶች አንዱ ማህበረ ረድኤት ትግራይ በባላደራ ቦርድ ተይዞ የቆየውን ተቋሙን የማስተዳደር ስልጣኑን መልሶ እንደተረከበ ማስታወቁን ገልጦ ገብረ ሚካኤል ገብረ መድን ያጠናቀረው ነው፣ እነሆ።

መነሻውን በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት እንደተቀሰቀሰ ማኅበረ ረድኤት ትግራይ፣ የትግራይ ልማት ማህበር፣ የትግራይ የጦር ጉዳተኞች ማህበር፣ ሜጋ አሳታሚና አከፋፋይ፣ አበርገለ ኢንተርናሽናል ላይቭ ስቶክ

እንዲሁም ደጀና ኬሚካል ኢንጂነሪንግ የተባሉ ስድስት ድርጅቶች ከህወሓት ጋር ግንኙነት አላችሁ በሚል ተጠርጥረው ንብረታቸው እንዲታገድ፣ ተቋማቱን በባለ አደራ ቦርድ እንዲተዳደሩ በ2013 ዓ ም በፌዴራል ከፍተኛ ፍርድ ቤት ውሳኔ ተላልፈዋል። አቶ ጌታቸው ካልአዩ የማኅበረ ረድኤት ትግራይ ጊዜያዊ ዲሬክተር ናቸው። ባለ አደራ ቦርድ ነው የተመደበልን። ቦርዱ ሲመደብ የእኛ ተሰጠ ደብዳቤ ንብረትና ገንዘብ እንዲቆጣጠር ይላል።

በጉዳዩ ላይ ለአሜሪካ ድምፅ ቃለ መጠይቅ የሰጡት የትግራይ ልማት ማህበር የህግ አማካሪ አቶ ሀይለ ማርያም ሰለሞን በበኩላቸው የድርጅቶቹ ንብረት እንዲታገድና በባል አደራ ቦርድ እንዲተዳደሩ ቢወሰንም የቀረበ ክስ ግን አልነበረም ብለዋል። ክስ ሲባል በምርመራ ተጣርቶ ለአቃቢ ሕግ የተላከና አቃቢ ሕግ ደግሞ ለፍርድ ቤት ያቀረበው ማለት ነው። ለዚህ ሂደት በፊት ለፖሊስ የሚደርሰው ጥቆማ ሲባል

ድርጅቶቹም ተጠርጣሪዎች ይሆናሉ። የትግራይ ልማት ማህበር በፍርድ ቤት እግድ የተጣለበት ህወሀትን ይደግፋል በሚል ተጠርጥሮ ነበር። በኢትዮጵያ መንግስትና በህወሀት መካከል በደቡብ አፍሪካ ፕሪቶሪያ ተኩስን በዘላቂነት የማቆም የሰላም ስምምነት መፈረሙን ተከትሎ በድርጅቶቹ ላይ የተጣለው እግድ እንዲነሳ፣ የባላደራ ቦርዶቹ የማስተዳደር ስልጣንም እንዲሻር የቦርድ አመራሮቹ መንግስትን ሲጠይቁ እንደቆዩ ታውቋል።

የማህበረ ረድኤት ትግራይ ጊዜያዊ ዲሬክተር አቶ ጌታቸው ካላዩም ይህንኑን አረጋግጠዋል። የኛ የራሳችን ቦርድ አለን። በቅርበት የሚከፈ በቅርበተኛ ጋር የሚሰራ ቦርድ ነበረ ሊደርሽፑም አለ እና ሁሉም ወደ ስራቸው እንዲመለሱ እኛ ጠይቀናል። ህጋዊ መንግስት ተመስርቶ ስራው እየሰራ ስለሆነ ወደ ድሮ ስታትሳችን እንድመለስ ቦርዱ ተነስቶ የነበረው ቦርድና አመራሩ ወደ ቦታው እንዲመለስልን ብለን

ማናጅመንቱ የወሰነ ውሳኔ እኔ ፈርሜ ሳንከርከል ወደ ፍርድ ቤት ማለት ነው። በተጨማሪም አቃቤ ሕግ ጉዳዩ በፕሪቶሪያው የሰላም ስምምነት መሰረት እንዲፈጸም ጠይቋል።

የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎትም በአብርጌሌ ኢንተርናሽናል የክስ መዝገብ ስር በተጠቀሱ ስድስት ተጠሪ ድርጅቶች ላይ ተጥሎ የነበረው እግድ በሙሉ እንዲነሳ ባለፈው ሐምሌ 28 ቀን 2015 ዓ ም ወስኗል። የተጠሪዎችን ንብረቶች እንዲያስተዳድሩ የተሾሙት የባላደራ ቦርዶችም ስልጣናቸው እንዲሻርና ንብረቶችን ቆጥረው ለተጠሪዎች እንዲያስረክቡ ፍርድ ቤቱ አዟል።

እንደ ትዕዛዙም ማህበረ ሬዲኤት ትግራይ የማስተዳደር ስልጣኑን እንደተረከበ አቶ ጌታቸው አስታውቀዋል። ባላገሩ ቦርቦ ፍርድ ቤት ከወሰነ ጊዜ ጀምሮ በይፋ አቁሟል። ስራችን እኛ በራሳችን በመከናወን ላይ ያለ ነው።

ባላር ቦርዱ ግን ሙሉ በሙሉ እኛውን የራሳችን ቦርድ ሰብስበን ስራዎቹን ለማድረግ እያሰብን ነው። የትግራይ ልማት ማህበር የህግ አማካሪ አቶ ኃይለ ማርያም ሰለሞን በበኩላቸው የእግዱ መነሳት በማህበሩ እንቅስቃሴዎች ላይ በጎ ተጽዕኖ እንደሚኖረው ያስረዳሉ። በትግራይ ልማት ማህበር ላይ እግድ ተጥሎ በመቆየቱ ብዙ ችግሮች ገጥመውናል። ማህበሩ የህዝብ ተቋም ነው። ከህብረተሰቡና ከምግባረ ሰናይ ድርጅቶች በሚገኝ ገንዘብ

በአብዛኛው መንግስት በማይደርስባቸው አካባቢዎች በጤና በትምህርትና በልማት ስራዎች ይሳተፋል። እግዱ ሲጣልበት ግን አብረውት ሲሰሩ የነበሩት አጋር ድርጅቶች ስራቸውን አቆሙ። የማኅበሩ የቀድሞ አመራር አባላትም በእግዱ ምክንያት ህዝባቸውን ማገዝ ከማይችሉበት ደረጃ ላይ ደርሰው ነበር። አሁን የእግዱ መነሳት ግብረ ሰናይ ድርጅቶች ከማኅበሩ ጋር በአጋርነት እንዲሰሩ በር ይከፍታል። ማኅበሩም ሀብቱንና የሰው ኃይሉን በማሰባሰብ

በትግራይ መልሶ ግንባታ ላይ በንቃት እንዲሳተፍ ጥሩ ዕድል ፈጥሮለታል። በፕሪቶሪያው የሰላም ስምምነት ቀደም ሲል የህወሀት አመራሮች ክስ ተቋርጧል። በእስር የቆዩ የአመራር አባላትም ተፈቷል። ከህወሀት ጋር ግንኙነት ነበራቸው በሚል ተጠርጥረው እግድ የተጣለባቸው የኤፈርት ኩባንያዎችም እግዱ እንዲነሳላቸው በፍርድ ቤት ተወስነዋል።

እንዲህም ሆኖ አሁንም በሰላም ስምምነቱ መሰረት ያልተፈጸሙ ተግባራት እንዳሉ የመቀለ ዩኒቨርሲቲ የህግ መምህር አቶ መኮንን ፍስሀ ይናገራሉ። አጠቃላይ ስታየው ከተፈናቃዮች ቤታቸው የመመለስ ጉዳይ ላይ የሰብአዊ ድጋፍ የማግኘት አጠቃላይ የክልሉ ሰላምና ጸጥታ ማስከበር ጉዳይ፣ የትግራይ ግዛታዊ አንድነት መመለስ ጉዳይ ና

አዋሳኝ ቦታዎች ላይ ያሉ በህገ መንግስት ማቀፍ ላይ የመፍታት እና የህገ መንግስቱ የመመለስ ጉዳዮች ላይ ብዙ ጉዳይ የሚቀርብ ነገር ነው። በዋነኝነት በተለይ በሁለቱም ኃይሎች የነበረው የፖለቲካል ልዩነቶች በፖለቲካል ፕሮሰሱ መፍትሄ ያገኛል የሚል አንዱ ትልቁ የነበረው አንቀጽ አልተጀመረም። የምናውቀው ነገርም የለም። በትግራይ ላይ ያጋጠመው ችግር ሁሉም የሚፈታበት ማቀፍ ተቀምጠዋል ብዬ አላስብም እና የፌትሪ አግሪመንቱ ገና

ተጀመረ ወዴት እንደሚሄድ የማይታወቅ በሂደት ላይ ያለው እና ብዙ ችግሮች ያሉበት በአቅፍ ነው። ማውስደባ ነው ዘላቂ ሰላም የማምጣት ሂደቱ ስታየው ቀጥ ጦርነቱ ነው ቆመው እንጂ ጦርነቱ በሌላ መንገድ ወር ነገር ሚኒስ የሚባለው ቀጥለዋል። ቀደም ሲል በጉዳዩ ላይ አስተያየት የሰጡ የትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ በሰላም ስምምነቱ መሰረት ገና ያልተፈጸሙ ተግባራት እንዳሉና ይህንኑ አስመልክቶም ከፌዴራሉ መንግስት ጋራ ውይይት እንደሚደረግ ተናግረዋል።

የፕሪቶሪያው አግሪመንት በሚመለከት ያልተፈጸሙ ጉዳዮች አሉ። በጣም ብዙ ጉዳዮች አሉ። ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ባለው ግንኙነት በጣም ብዙ ነገሮች ነው የሚያገናኘት። ከፌደራል መንግስት ጋር የበጀት ጉዳይ፣ ንግድና ኢንቨስትመንት ጉዳይ፣ የታሰሩ ሰዎችን ጉዳይ በሚመለከት፣ በአማራና በኤርትራ ሀይሎች የተያዘ መሬታችን በሚመለከት ጉዳይ፣ የአይዲፒ መመለስ ጉዳይ፣ የትምህርት የጤና

የመሳሰሉ በጣም ብዙ ጉዳዮች በቸክሊስት ይዘን እንነጋገራለን። በትግራይ ክልል ያሉ ተፈናቃዮችና በጦርነቱ ምክንያት ከክልሉ ተፈናቅለው በሱዳን የተጠለሉ ስደተኞች መንግስት በፕሪቶሪያው ስምምነት መሰረት ወደ ቀያችን ይመልሰን ሲሉ በተደጋጋሚ እንደጠየቁ ከዚህ ቀደም ዘግበናል። ሂዩማን ራይትስ ፈርስት የተባለ ኢትዮጵያዊ የመብት ተሟጋች ድርጅት እንደዚሁ በአማራ ክልልና በሌሎችም አካባቢዎች እስካሁን ድረስ ታስረው ይገኛሉ ያላቸው የትግራይ ተወላጆች

በስምምነቱ መሰረት እንዲፈቱ ጥሪ እንዳቀረበም ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። ክብራትና ክቡራን አድማጭ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ ርዕሰ ጉዳይ ነው የምናመራው። በሩሲያ የዩክሬን ጦርነት እውነታዎች የሚዘከሩበት የጠበባት የጥበባት አውደ ርዕይ

በኮፐንሃገን በዴንማርኳ ዋና ከተማ ኮፐንሃገን የዩክሬን ባህል ማዕከል ውስጥ በጀግንነት መመስከር የዩክሬንን ጦርነት ማስታወሻዎች የሚል ርዕስ የተሰጣቸው ጥበባዊ ስራዎች በሩሲያ የዩክሬን ደም አፋሳሽ ጦርነት ብዙም ትኩረት ያልተሰጣቸው የግል ሕይወት ገጠመኞች አዲስ በተዘጋጀው በዚህ የስዕል አውደ ርዕይ ግድግዳ ላይ ለእይታ የቀረቡበት ነው።

በአሶሺዬትድ ፕሬስ የተሰናዳውን የዚህን ዝርዝር ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።

ኤግዚቢሽኑን በጋራ ካዘጋጁት መካከል የኪየቭ ሚስቴትስኪ አርሴናል ብሔራዊ የባህል ጥበብና ሙዚየም ምክትል ዳይሬክተር ኦልጋ ዙክ ኤግዚቢሽኑን እንዲህ ይገልጹታል። የእያንዳንዱ አርቲስት ድምፅን ማምጣት ነው የፈለግነው። ምክንያቱም ሰዎች በእርግጥ ስለ ዩክሬን ያውቃሉ

ይሁን እንጂ ምስሎቹን የሚመለከቱት በዜና ስለሆነ የሰዎችን ትክክለኛ ውስጣዊ ገጽታ አያገኙትም። ሰዎች አርቲስቶች እንዴት እንደሚሰሩ፣ እንዴት እንደሚኖሩ፣ ጦርነቱ ህይወታቸውን እንዴት እንደጎዳው መገመት አይችሉ አርቲስቶቹ ቤቶቻቸውን፣ ስቱዲዮቻቸውን አጥተዋል። የቀሯቸው የኪነ ጥበብ መሳሪያዎችም ጥቂት ናቸው። ይሁን እንጂ ፈጠራቸውን አላቆሙም። ስለዚህ ለእነሱ የዚህን ጦርነት ቀጣይ አውዳሚነትና እድገት ማሳየት ወሳኝ ነው።

ስለዚህም አንዱ ቀን ያለምንም ለውጥ ማለቂያ የሌለው ቀን ሆኖ አይውልም። ለኛ ለዩክሬናውያን ሁሉም ነገር በየቀኑ ይለዋወጣል። ባለፈው ሐምሌ የዩክሬኑ የሩሲያ ጦርነት አምስት መቶኛ ቀኑን ይዟል። ጦርነቱ በሁሉም ወገን ብዙ የገፋ ባይሆንም የዩክሬን መንግሥትና ምዕራባውያን ደጋፊዎች ሰፊ የመልሶ ማጥቃት በማድረግ ሩሲያን የተቆጣጠሩን ቦታዎች ወደ ዩክሬን ለማስመለስ ተስፋ አድርገዋል።

እስካሁን ድረስ ጦርነቱን በመቀጠል በመቶ ሺዎች የሚቆጠሩ ሰዎች ሕይወት እና ኑሮ ላይ ከፍተኛ ጉዳት እያደረሰ ነው። ማስታወሻዎቹ በተለያዩ መልኮቻቸው ቀርበዋል። የመጀመሪያዎቹ በማስታወሻ ደብተሮችና የንድፍ ወረቀቶች የተያዙት በትላልቅ ምስል ታትመዋል። ፎቶግራፍና የአርት ማስታወሻዎች በቀላል ተንቀሳቃሽና ዲጂታል እንዲሁም በድምፅ መሣሪያዎች ቀርበዋል።

ወደ ወታደርነት የተቀየረው ፎቶግራፈር ኮስቴንቲኒ ፖሊስ ቸክ በምሽት የነበረውን የጓዶቹንና የአካባቢውን የግንባር ሁኔታ ለማሳየት ዘናይት ዋች ወይም የምሽት እይታዎች በማለት የሰየማቸውን በርካታ ተከታታይ የፎቶግራፍ ምስሎችን አሰናድተዋል። ዩክሬን አይቷ አርቲስት

አሊፍቲና ካኪዚዝ በዩክሬን ምስራቃዊ ክፍል እንደ ኤሮፓ አቆጣጠር ከ2014 እስከ 2019 በሩሲያ ቁጥጥር ስር በነበረችው ዝዳኒፍካ የእናቷን የዕለት ተዕለት ሕይወት ዝርዝሮች የዘገበችባቸውን በፌስቡክ ያቀረበቻቸው በርካታ ስዕሎች ታይተዋል።

የቀረቡት ስራዎች የተሰጣቸው ስያሜ በጦርነት ውስጥ ከክሉብ ኒካ አንድሬያ ቪና ጋር መኖር የሚል ነበር። የካኪዚዝ እናት የሞቱት እንደ ኤሮፓ አቆጣጠር በ2019 የጡረታ ገንዘባቸውን ለመቀበል ሲሄዱ ነበር። አልጋዙክ ስለ ኤግዚቢሽኑ ይህን ብለዋል። የአርቲስቶቹ ታሪኮች፣ አስተዳደጋቸው በጣም የተለያየ ነው።

ለምሳሌ በሩሲያ በተያያዙ ግዛቶች ውስጥ የነበሩና ልምዱ ያላቸው ወይም እዛ ቤተሰብ ያላቸው ሰዎች አሉን። ለአብነትም አልቬቲና ካኪዲዝ በዚህ ኤግዚቢሽን ውስጥ ካሉት ስራዎች ውስጥ አንዱ የእሷ ነው። በኃይል ከተያያዘው ግዛት ወደ ዩክሬን ለመምጣት ወረፋ ላይ ቆማ ሳለ ስለሞተችው እናቷ ነው የምትተርከው። እና ሁሉም በጣም የግልና አንዳንዴም አሳዛኝ ታሪኮች ናቸው። መሰረቷን ኪየቭ ላይ ያደረገችው ፎቶግራፍ አንሺ ጌራ አርቴሞቫ

ከልጇ ማይካሂሎ ጋር ቸርካሲ ኦብላስት ግዛት ውስጥ በምትገኝ በትንሿ ቪራይቭ መንደር ከጠላት ጥቃት ራሳቸውን ለመጠበቅ ሲጠለሉ የሚያሳየውን የግል ታሪኳን አቅርባለች። በዴንማርክ የዩክሬን የባህል ተቋም አባል ካታያ ስቶካሉቫ እንዲህ ይገልጹታል።

ለአንዳንድ አርቲስቶች ይህንን ማድረግ እጅግ ብዙ ነገሮችን እንደ መግለጽ ነው። ከጭንቀት ጋር እንደ መታገያ መንገድ ሊሆን ይችላል። ለአንዳንዶቹ ከሚወዷቸው ጋር ፎቶግራፍ መውሰድ፣ ለምሳሌ ከልጆቻቸው ጋር መነሳት፣ በጦርነት መካከል ምናልባትም ውበት ሊኖር እንደሚችል ማስታወስ ወይም ርኅራሄን እንደ መቅረጽም ሊሆን ይችላል። ዩክሬናዊው አርቲስት ኢንጋ ሊቪ

ሩሲያ ሙሉ ወረራ ከጀመረች እንደ ኤሮፓ አቆጣጠር የካቲት 2022 ጀምሮ ያሉትን በሙሉ የሚያሳይ ወደ 500 የሚጠጉ ስዕሎችን ፈጥራለች። አሁንም በዴንማርክ የዩክሬን የባህል ተቋም አባል ካታያ ስቶካሎቫ ስራዎቿን እንዲህ ያብራሩታል። ሁለት ምስሎችን በአንድ ስዕል ላይ በማኖር

ደብል ኤክስፖዠር የተባለውን ተከታታይ ስራዎቿን ጀመረች። አንደኛው እሷ ላይ የደረሰውን ጓደኛዋ ላይ የደረሰውን ሞያዋ ላይ የደረሰውና ሁሉንም ግዞ የሚያሳይ አንዳንድ ጊዜም ምናልባትም የተከሰተው ነገር አለመኖሩን የሚያሳይ ሊሆን ይችላል። ሌላኛው ስዕሏ በየዕለቱ በዜና ማሰራጫዎች የሰማችውን በተለይም በፖለቲከኞች ወይም ወታደራዊ ክስተቶችን እንድታስተውል የተገደደችበት ነገር ነው።

የኤግዚቢሽኑ አዘጋጆች የጦርነት ማስታወሻዎች የጦር ወንጀለኞችን ወደ ፍትሕ ለማምጣት እንደ ማስረጃ ለዘመናት ማገልገላቸውን ወይም ለመጪው ትውልድ ትምህርት በመተው ጠቃሚ መሆናቸውን ይገልጻሉ። ኦልጋ ዙክ ይህን ሲያስረዱ ስለዚህ ለወደፊቱ እንዲህ ያሉ የእልቂት ድርጊቶች እንዳይፈጠሩ መከላከል እንዲሁም የጥበብ ስራዎች ራሱን መጠበቅ

አርቲስቶች በአስቸጋሪ ጊዜ እንኳን የፈጠራ ስራዎቻቸውን እንዲሰሩ እድል መስጠት በጣም አስፈላጊ ነው። ብሬቭ ቱ ዊትነስ ወይም በጀግንነት መመስከር የዩክሬን የጦር ማስታወሻዎች የሚል ስያሜ የተሰጠው የስዕል ኤግዚቢሽን ዴንማርክ በሚገኘው የዩክሬን የባህል ተቋም እንደ አውሮፓ አቆጣጠር እስከ ጥቅምት 2023 ድረስ ይቆያል።

ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ዓለም አቀፍና አገራዊ ዘገባዎችን የተመለከቱ ቅንብሮችና ዝግጅቶቻችን ለምሽቱ ያዝነውን በዚሁ አጠናቀቅን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረና ከተቀሩ ባልደረቦቻችን ጋር በዚሁ የተሰናበትን። ለጋር ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ርእሶች ጋር እንመለሳለን። በእኔ በኩል ሰላም፣ ደህና አደሩ።